በናይጀሪያ በናይጄሪያ ጨቅላ ህጻናትን የመግደል አጉል ባህል እንዲያበቃ ከ20 ዓመታት በፊት የተጀመረው አገር በቀል ዘመቻ ስኬት እያገኘ መምጣቱን ይሆናል። የዛሬ የምሽቱ ዲሞክራሲ በተግባር ፕሮግራም የሚመለከተው ርዕስ ባሶ ኮሞ በመባል የሚታወቁት ናይጄሪያውያን መንታ የተወለዱና የቆዳ ቀለማቸው የነጣውን ጨምሮ እርኩስ መንፈስ አድሮባቸዋል ብለው የሚታመኑ ህጻናትን የመግደል የቆየ ልማድ አላቸው። ሆኖም በአንድ የአካባቢው ሚስዮናዊና በመንግስት በዘመቻ መልክ የተጀመሩ ጥረቶች እነዚህን የመሰሉ ግድያዎች እንዲቀንሱ እየረዱ ነው። ቺካ ኦዱዋ ከዋና ከተማዋ ከአቡጃ ያጠናቀረችው ዘገባ አለ። ሶሎሞን ክፍሌ ለቀጣዩ ዝግጅት አሰናድቶታል። ሄንሪክና ሄንሪካ የተባሉትን መንትዮች ጨምሮ በጣም ብዙ ሕፃናት በማኅበረሰቦቻቸው ዘንድ የሚታመኑት እርኩስ መንፈስ እንዳለባቸው ተደርገው በመሆኑ ሊገደሉ ተዘጋጅተው ነበር። ስቲቨን አጃይ ባይን ሄሪቴጅ ሆም ፋውንዴሽን የተባለው ምግባረ ሰናይ ድርጅት መሥራችና ዋና ሥራ አስኪያጅ ናቸው። ስለ ሁኔታው ያስረዳሉ። በዚያ አካባቢ ከአንድ ልጅ በላይ መውለድ ተቀባይነት የለውም። ከተወለዱም እንዲሞቱ መርዛማ እጽ ይሰጣቸዋል። የቆዳው ቀለም ነጭ ሆኖ ብቻውን የተወለደ ከሆነም ባዶ ክፍል ውስጥ ማንም እንዳይነካው ተደርጎ ይዘጋበታል። ምክንያቱም መጀመሪያውኑ ርኩስ መንፈስ የተጠናወተው የሚል ላቤላ ተለጥፎበታልና ነው። ያን ጨቅላ ማንም ሊያጠባ አይፈልግም። የሚቀመስ እህልና የሚጠጣ ውኃ ይከለከላል። እናቱ የሞተችበት ሕፃንም ከሆነ ርኩስ መንፈሱ የገደላት ተደርጎ ስለሚቈጠር ወደ ሌላ ሰው እንዳይተላለፍ ስለሚፈልጉ የሙት ልጆች በሕይወት እንዳይቈዩ ያደርጋሉ። ስቲቨን አጃይ ከዋና ከተማዋ አቡጃ ወጣ ብሎ የሚገኝ አንድ የሕፃናት ነፍስ አድን ማዕከል ያስተዳድራሉ። እንደ አንድ የክርስትና እምነት ተከታይ ሚስዮናዊ ይህን መሥራቱ የሃይማኖታዊ ተልእኳቸው አንዱ አካል መሆኑን ያምናሉ። እዚህ ስቲቨን አጃይ በሚያስተዳድሩት ማዕከል ግቢ ውስጥ ለምጽ ትሜ ቆዳ ቀለማቸውን ያነጣው፣ ሁለት ወይም ሦስት ሆነው በአንድነት የተወለዱ፣ የላይኛው የፊት ጥርሶቻቸው ያገጠጡ ሕፃናት ሳይቀሩ ይታያሉ። አጃይ ማዕከሉን የከፈቱት እንደ አውሮፓውያን ዘመን አቆጣጠር በ2004 ዓ ም ሲሆን ከዚያን ጊዜ ጀምሮ እነዚህን የመሳሰሉ ሕፃናት እየሰበሰቡ ይንከባከባሉ። በአሁኑ ወቅት በማዕከል ውስጥ 119 ሕፃናት ይገኛሉ። አጃይ ዕድሜያቸው ከፍ ከፍ ያሉት ልጆች ጠዋት ወደ ትምህርት ቤት መሄዳቸውንም ያረጋግጣሉ። ከጥንት ጀምሮ በአቡጃና አካባቢዋ የኖሩ ናይጄሪያውያን ሕፃናትን በመግደል አጉል ባህል ይታወቃሉ። ባልደረባችን ቺካ ኦዱዋ እንዲህ ትላለች። ከረዥም ዓመታት በፊት እዚህ ቅጥር ግቢ ውስጥ መንታ ልጆች ተወልደው ነበር። ልጆቹ ተገደሉ። ኋላ ወላጆች የመስዋዕትነት ማቅረቢያ ስፍራ አቆሙ። የቤተሰቡ እምነት የሟቾቹ ሕፃናት መንፈስ በዚያ ስፍራ ይኖራል የሚል ነው። በመሆኑም ቤተሰብ በዓመት ሁለት ጊዜ ዶሮና ፍየል በዚያ ስፍራ እያረደ መስዋዕትነት ያቀርባል። ያን በማድረጋቸውም የሕፃናቱ መንፈስ ተመልሶ መጥቶ ማኅበረሰቡን እንዳይበቀል ይከላከላል የሚል እምነት አላቸው። አልካሌ ማጋጂ የአንድ መንደር መንፈሳዊ መሪ ናቸው። ካይዳ ተብለው ይታወቃሉ። ከመንትዮች ልጆቹ በስተጀርባ ያለው መንፈስ በሕዝባችን ዘንድ የሚታመነው ርኩስና የማይፈለግ ተደርጎ ነው። አመጣጡም ከሰይጣን ነው የሚል እምነት ነው ያላቸው። እኛ ኦታዮቺ ብለን የምንጠራው አምላክ አለን። ሕፃናቱን በመሥዋዕትነት መልክ የምናቀርበውም ለዚያ አምላካችን ነው። እኛ ሕፃናቱን የምንጠረጥራቸው እንደ ጠንቋይና አስማተኛ ነው። በዚህ ምክንያት ነው የምናጠፋቸው። የናይጄሪያ መንግሥት የሕፃናትን ግድያ መመርመር የጀመረው እንደ አውሮፓውያን ዘመና አቆጣጠር በ2013 ዓ ም ነው። ይኸው ከዚያን ጊዜ ጀምሮም ያን አጉል ባህል ለማጥፋት ዘመቻ ከፍቷል። ዶክተር ማቲው አሺኮኒ እንደሚሉት የአካል ጉድለት ያላቸው ሕፃናት ጭምር የጥቃት ኢላማዎች ናቸው። አንድ ሕፃን ሲወለድ ከንፈሩ የተሰነጠቀ ከሆነ ወይም የራስ ቅሉ ከገዘፈ በሕክምና ቋንቋ ሃይድሮሴፋለስ እንለዋለን፣ ለጥቃት ይጋለጣል። ዶክተር ማቴው አክለው ግን በመንግሥቱና በሚስዮናዊው ቄስ የተጀመረው ዘመቻ ጥሩ ውጤት እያስመዘገበ ነው። አሁን በናይጄሪያ በሕፃናት ልጆች ላይ የሚፈጸመው ግድያ ቀንሷል። አሊሻ አዩባ ዘንድሮ ነው መንታ ልጆችን የወለደችው። ሕፃናቱንም ሕይወታቸው ሊጠበቅ ይችላል ብላ ወዳመነችበት ማዕከል ወስዳ ለመስጠት ወስናለች። አጃይ፣ የማዕከሉ ዳይሬክተር፣ ከመንግሥት ጋር ብቻ ዘመቻ ማካሄድ ሳይሆን ከአካባቢው የማኅበረሰብ መሪዎች ጋርም እየተገናኙ ጎጂውን የቀደሙ አባቶች የሚጠቀሙበትን ባህል ለማስቀረት ይጥራሉ። ባቱሬ ዳንጋና አንደኛው ሽማግሌ ናቸው። በዚያ አካባቢ መንታ የተወለዱ ልጆችን በሕይወት በማየታችን ተደስተናል። ምንም ችግር የለም። ካቱሬ የተባለው መንደር የመጀመሪያው ሆኗል። የሕፃናትን ግድያ ለማስቆም የተስማሙ ማኅበረሰቦች መኖሪያ። በሌሎች መንደሮች ውስጥ ግን አሁንም በድብቅ ይካሄዳል ግድያው። ከጥቂት ወራት በፊት ለምሳሌ በአንድ መንደር ውስጥ የተወለዱ መንትዮች የደረሱበት መጥፋቱን ነዋሪዎች ተናግረዋል። አሁንም ባልደረባችን ሽካ ኦዱዋ ታስረዳለች። በዚህ አካባቢ ያሉ ማኅበረሰቦች እርኩስ መንፈስ አለባቸው ብለው ያመኗቸውን ሕፃናት ለመግደል የተለያየ ዘዴ ይጠቀማሉ። አፍነው ሊገሏቸው ይችላሉ። ቆራርጠው ሊጥሏቸው ወይንም ዝም ብለው ሕይወታቸው እንዲያልፍ ሊተዋቸው ይችላሉ። መርዝነት ያላቸው ቅጠላቅጠልና ና ዕጽ እየሰጡ የሚፈጇቸውም ብዙዎች ናቸው። ወደ ነፍሳድን ማዕከሉ ስንመለስ ግን ሕፃናቱ በየግል ዕለታዊ ፍላጎቶቻቸው ተጠምደው እናገኛለን። ሲቦርቁ ማየት ያስደስታል። በዳይሬክተሩ ስቲቭን አጃይ ገለጻ እዚህ ባይመጡ ኖሮ አንዳቸውም እንኳ በሕይወት ይቆያሉ ብዬ አላስብም ነበር። እነዚህ በማዕከሉ የተሰበሰቡ 119 ሕፃናት ወደፊት አንዳቸውም እንኳ ወላጆቻቸውን ያሉ ተብሎ አይታሰብም። ልጆቹ አንድ የሚያውቁት ነገር ግን አለ፣ ዛሬ በሕይወት መኖራቸውን።